The Voice of America። በትግራይ ክልል የነበረውን የጦር መሳሪያ ሁሉ በቁጥጥር ስር አውለናል አሉ የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ለክልሉ መገናኛ ብዙሃን ዛሬ በሰጡት መግለጫ አሁንም የምንመርጠው የሰላምን መንገድ ነው፣ ካስፈለገ ግን የሚመጣብንን ሁሉ እንከላከላለን ብለዋል። ሙሉጌታ አጽብሀ ዝርዝሩን ከመቀሌ አስተላልፈዋል። በትግራይ ክልል ከማክሰኞ ጀምሮ የኢንተርኔትን፣ የስልክ እንዲሁም የመብራት አገልግሎቱ ተቋርጦ አገልግሎቱ እስካሁን ለም በመላ ከተማ ያለው ሁኔታ ስመለከተው እኔ የቃኝሁት ማለት ነው፣ ሕዝቡ ሁሉም የግል የስራ ተቋማት የሚባሉ የምግብ የካፌ፣ እንዲሁም የመጠጥ ተቋማት ሆቴሎች የተለያዩ ሱቆች ተቋማት ክፍት ናቸው። የግል ተቋማት የመንግስት መስሪያ ቤቶችም የተከፈቱ ተመልክቻለው። ፍርድ ቤት ተቋማትም ተከፍተው አገልግሎት ሲሰጡ አይቻለው። እንዲሁም የትራንስፖርት አገልግሎት በከተማው የሚገኘው ከትናንት ጀምሮ የባንክ አገልግሎት የለም። በባለ ከተማ ከከተማ ወደ ከተማ መንቀሳቀስም የክልሉ መንግስት አግደዋል። የክልሉ መንግስት ባወጣው መግለጫ መሰረት ሰራዊት እንቅስቃሴም ከክልሉ መውጣት፣ ወደ ክልሉ መግባት ቅድም ቅድም እንቅስቃሴ ታገደ ነው መመጫው ያሳወቀው የአየር በረራ ማካሄድ አይቻልም፣ ብለዋል። በትናንትና ውለት ባወጣው መግለጫ የክልሉ መንግስት መግለጫው የሰሜን እዝ አመራሮችና አባላት ከትግራይ መንግስት ጋር አብረው በመሆን የፌዴራሉ መንግስት ተቃውመዋል፣ አብረው ደግሞ ተሰልፈዋል በማለት ነው የክልሉ መንግስት መግለጫ ያሳየው። ከአመራሮች ስለ ሁኔታው መረጃ ለማግኘት በተደጋጋሚ ጥረት ናደረግም ሰካም ከጥርት አካላትም እንዲሁ። ምክንያቱም ደግሞ በአሁኑ ጊዜ ያለው የስልክና የኢንተርኔት አገልግሎት መቋረጥ ነው። በአሁኑ ጊዜም በአንድ ተቋም የሳተላይት ኢንተርኔት የሚጠ ደጋግም አገልግሎት እነሱ ፈቅደውልኝ ነው ይህንን ሪፖርት እያቀረብኩ የምገኘው ይህንን ሪፖርት እያቀረብኩ ያለሁት በዋትሳፕ ማለት ነው። የክልሉ መገናኛ ብዙሃን እንደዘገቡት በዛሬው ዕለት በዛሬው ዕለት የክልሉ አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል። ወቅታዊ ጉዳዮች ላይ አስመክቶም ወራሪ ይመስ ስለ ዘሎ ንባዕልና ንምክልኻል ዘለና ኩሉ ክበሃል ብዝኽእል ኩሉ ኣፅዋር ካብ ኮንሰር ህዝብን መንግስትን ትግራይ ኣት በክልሉ የሚገኝ የሰሜን እዝ አመራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችሏል በማለት ነው የገለጹት። ዶክተር ደብረጽዮን የክልሉ መንግስት በፌዴራል መንግስት እንደሚወረር ምልክቶች ይታዩ ነበር በዚህ ጉ የክልሉ መግለጫ እየሰጠ እንደነበረ ነው ያስታውሱ ዶክተር ደብረጽዮን ይህንን ደግሞ አለም አቀፍ ማህበረሰቡ እንዲያውቀው የክልሉ ህዝብ ደግሞ እንዲረዳው የኢትዮጵያ ብሔር ብሔረሰቦችም ቦት የፌዴራል መንግስት ይህንን አውቆ ደግሞ ወደ ሰላምና ወደ ድርድር እንዲመጣ ጥቤዎች ስናቀርብ ቆይተናል። ይህንን ግን ስላልቻለ በክልሉ ያሉት የጦር መሳሪያዎች ህዝብ ላይ ጉዳት እንዳያደርስ ከሰሜን አዛዞችና አባላት ጋር በመሆን በቁጥጥር ስር እንዲሁ ችሏል ብለዋል። እዚህ ጋር ተያይዞ ዶክተር ደብረጽዮን ባነሱት በአዲ አበባ አካባቢ አዲያቦ ማለት በትግራይ ሰሜን ምዕራብ የሚገኝ ነው። አዲያቦ አካባቢ የተወሰነ ሰራዊት ወደ ኤርትራ ሂዷል። ይህን ደግሞ ሀገር ክህደት ጋር አያይዘውታል። ይህንን ሲሄዱ የኢትዮጵያ ሰራዊት ነው የጦር መሳሪያ ይዘው ወደ ሌላ ሀገር ሂደዋል። ይህንን ክህደት ነው በማለት ነው የተናገሩት ዶክተር ደብረጭ ይህንን ያያያዙት ደግሞ የኤርትራ መንግስትና የኢትዮጵያ የፌደራል መንግስት በትግራይ ላይ ወረራ ይፈጽማሉ ብለው ከዚህ በፊት ተናግ የነበረ ህዝብ እንዲያውቀው ያ ያስቆማቸው የተናገሩት እንደነበር በማንሳት ይህንንም፣ የእሱ ማሳያ ነው የኢትዮጵያ ሰራዊት የኢትዮጵያ ጦር ወደ ኤርትራ ሄዱ በማለት ነው የገለጹት። በአሁኑ ጊዜ ሁሉም በተላኩ የምንፈልገው ያሉት ዶክተር ደብረጽዮን፣ ሁሉንም ባሳተፈ ነው ችግሮቻችን የምንፈታው ሁሉም ጉብኝት ነው ችግሮች መፍታት የሚቻለው በማለት ነው የገለጹት። በመግለጫቸው ይህን ከተካሄደ ሰላም ከመጣ ነው ሁላችንም ተጠቃሚዎች ምን ሆነው የራሳችን የቤት ስራ አለን። እሱም ድህነት ማስወገድ ነው። ድህነት መወገድ የሚቻለው ደግሞ አንባበት ነው። ሰላም ለማምጣትም ውይይት ያስፈልጋል በማለት ነው የተናገሩት ዶክተር ደብረጽዮን። ካልሆነ ግን የሚወረን ካለ እንመግታለን፣ እኛም አጽፍ እመልሳለን በማለት ነው የተናገሩት። ከአሁን በፊት የነበረው ህዝባዊ አንድነትና መርህ ነው በትግራይ ክልል የነበረው ብለዋል። አሁን ግን ተመጣጥ ወይም ደግሞ የበለጠ የጦር ታጭናል ብልባል ዶክተር ደብረ ጽዮን በመግለጫቸው በዛሬው ዕለት በምዕራብ ትግራይ አካባቢ ወረራ ተከፍተዋል በማለትም ገልጸዋል። ይህንንም እየመከትን እንገኛለን በማለት ገልጸዋል። ጠዋት ነበር ለክልሉ መግለጫ የሰጡት ዶክተር ደብረ ጽዮን በዛሬው ዕለት አሁን ያለው ሁኔታ አፕዴት ለማግኘት ተቸግነናል። በምዕራብ ትግራይ ያለው ሁኔታ ማለት ነው። አስቸኳይ ጊዜ አዋጅ በትናንትናው ዕለት በፌዴራሉ መንግስት ማወጁን ተከትሎ ግን

ጊዜ ያለኝ መርዳት ነው። በሌላ ጊዜ እንገናኛለን። እንደዚህ በዋትሳፕ ደግሞ ምልክ ከመጣ ጥሩ፣ ካልሆነ እንደ የሳተላይት ኢንተርኔት የሚጠቀሙ ተቋማት ለማግኘት ሞክራለሁ። አመሰግናለሁ። ሙልጌታ ጽባሀነኝ ከመቀለ።